ሶማሊያ ዋና ከተማ ሞቃዲሾ ውስጥ ተስተናጋጅ በሚበዛባቸው ሁለት ምግብ ቤቶች ላይ ትላንት ምሽት በተፈጸመ ጥቃት ቢያንስ የሃያ ዘጠኝ ሰው ሕይወት ጠፍቷል። በኢትዮጵያውያን ላይ የደረሰ ምንም ጉዳት እንደሌለ የውጭ ጉዳይ ሚኒስቴሯ አስታውቋል። ጥቃቱን የዩናይትድ ስቴትስ መንግሥት በብርቱ አውግዟል። ከተለያዩ ምንጮች የደረሱንን መረጃዎች ሰለሞን አባተ እንደሚከተለው አጠናቅሯል። ቅዱስ ረመዳን ታጣቂዎቹ የአመፃና የሁከት አድራጎቶቻቸውን ሁሉ የሚያጠናክሩበትና የሚያበዙበት ወቅት እንደሆነ ነው ከልምድ የሚታወቀው። የትናንት ምሽቱ የሞቃዲሾ ጥቃት ግን ከዚያ በፊት ከተፈጸሙት ሁሉ የከፋና የሰፋ ነበር ተብሏል አልጨበጥ ያለ የሚባለው መሐድ ካራቴ እየተባለ የሚጠራ የአልሻባብ መሪ የቡድኑ ታጣቂዎች በዚህ ረመዳን ጥቃታቸውን እንዲያጠናክሩ ጥሪ ያስተላለፈበት የድምፅ መልእክት ከወጣ ከጥቂት ሰዓታት በኋላ ነው ከኬንያ፣ ከኢትዮጵያና ከሶሪያ የፈለሱ ሠራተኞች ይበዙባቸዋል በተባሉት ሁለት የሞቃዲሾ መዝናኛና ምግብ ቤቶች ላይ የትናንቱ ጥቃት የተጣለው። የከትናንት በስቲያው እሁድ የሶማሊያ መንግሥትና የዩናይትድ ስቴትስ ኃይሎች ሳኮው በምትባለው የመካከለኛው ጁባ ክልል ከተማ አቅራቢያ ጥቃት ስንዝረው የአልሻባብን ዋና የልምምድና የስምሪት አምባ በመቱበትና በደመሰሱ ጊዜ ይኸው የቡድኑ ምክትል አዛዥ ነው የሚባለው መሐድ ካራቴ የአሜሪካ ድሮን ኢላማ እንደነበር ተጠቁሟል። ትናንት ወጣ በተባለው ድምፁ ላይ አንድ ከሁለት ሳምንት በፊት ዳር ኤስ ሰላም በምትባል ቀበሌ ላይ አንድ የአሜሪካ ኮማንደር ወታደር የተገደለበትን ጥቃት አንስቷል። ያለፈውን እሁድ የሳኮ ድብደባ ግን አልጠቀሰም። ስለዚህ ካራቴ ከዚያ ጥቃት ተርፎ ይሆን ተበልቶ ለጊዜው አንዳች ማረጋገጫ አልተገኘም። ለማንኛውም ግን የምግብ የስፓ የመኝታ ቤልያርዶና ፑልን የመሳሰሉ መጫወጫዎችና የሽሻ አገልግሎት በሚሰጡት ፖሽ ትሪትስና ፒዛ ሃውስ በሚባሉት ሬስቶራንቶች ላይ አልሻባብ ጥቃቱን የፈጸመው ገላቸውን በገንዘብ የሚሸጡ ሴቶች ይሰሩባቸዋል በሚል ክስ ነው። ይሁን እንጂ ሞቃዲሾ የሚገኘው ሪፖርተራችን ይህን የአልሻባብን ክስ የሚያጠናክር መረጃ ከነፃ አካል ማግኘት አልቻለም። ዳናብ ወይም መብረቅ በሚል ስያሜ የሚጠሩት የሶማሊያ መንግሥት ጦር አባላት ሌሊቱን አካባቢውን ከበው በታጣቂዎቹ ተይዘው የነበሩትን ሕንፃዎች ሰብረው ለመግባት ወረራ ያካሄዱ ጊዜ የጥይት በረዶና የፍንዳታዎች ነውጥ በአካባቢው ወረደ ብሏል። እንቅስቃሴውን ሁሉ በስፍራው ተገኝቶ ሲከታተል የነበረው የሞቃዲሾ ሪፖርተራችን ለ11 ሰዓታት ከዘለቀው ትንቅንቅና ፍልሚያ በኋላ አካባቢው ሲጠራ የተነሱት ፎቶዎች በአንድ ክፍል ውስጥ መሬት ላይ የወዳደቁ የብዙ ሴቶችን አስከሬኖች ያሳያል። ከውጪው የተነሳ ሌላ ፎቶ ደግሞ የእነዚያን በእሳት ውስጥ የነበሩና ለመውጣት ያልታደሉ ለፍቶ አደሮችና በስደት መከራ ሲጥሩ የነበሩ ነፍሶች ቤተሰቦች ዋይታና መሪር ሐዘን ያሳያል። አንድ የሶማሊያ የጸጥታ ኃይሎች ቃል አቀባይ እንዳለው 18 ሲቪሎች ተገድለዋል፣ ሰባቱ ሴቶች ናቸው። በሞቃዲሾ ሆዳን ወረዳ በሚገኙት የውጭ ሰዎችና ከውጭ ወደ ሀገራቸው የሚመላለሱ ሶማሊያውያን በብዛት በሚያዘወትሯቸው የምግብ ቤቶችና መዝናኛዎች ላይ መኪና ላይ የተጠመደ ፈንጂ አካባቢውን ንጦ ብዙ ውድመትና ጉዳት ካደረሰ በኋላ ቤቶቹን ሰብረው የገቡና ተኩስ የከፈቱ ስድስት የአልሻባብ ታጣቂዎችም በውጊያ ውስጥ ተገድለዋል። የሶማሊያ ልዩ ኃይሎች አባላት የሆኑ አምስት ወታደሮችም ተገድለዋል። ታጣቂዎቹ በወረወሩት የእጅ ቦምብ ሦስት በስፍራው የነበሩ ወንዶች ተገድለዋል። ከሀገሩ ተሰዶ ከሆቴሎቹ በአንድ ውስጥ ምግብ አብሳይ የነበረ አንድ ሶርያዊም ተገድሏል። የቆሰሉ ሃያ ስድስት ሰዎች ወደ ሆስፒታሎች ተወስደዋል። ኢትዮጵያ ይህንን የሽብር ጥቃት እንደምታወግዝ የውጭ ጉዳይ ሚኒስቴሯ ቃል አቀባይ አቶ መለስ አለም ማምሻውን ነግረውኛል። አመሰግናለሁ ሰሎሞን። እንግዲህ የአልሸባብ አሸባሪ ኃይል ሞቃዲሾ ውስጥ በንጹሀን ዜጎች ላይ በፈጸመው ጥቃት አስራ ዘጠኝ የሚሆኑ ሰዎች በአሰቃቂ ሁኔታ ህይወታቸው አልፏል። ሀያ በላይ የሚሆኑ ደርሶባቸዋል ጉዳት ደርሶባቸዋል ኢትዮጵያ የትኛውም መንገድ የሆነ ቅርጽ የሚፈጸምን የአሸባሪነት ድርጊት አጥብቃ ታወግዛል። ተስኮንናለት እናወግዘዋለን። ለማሶቹ ቤተሰቦች፣ ለሶማሊያ መንግስት መጽናናትን እንመለል። አቶ መለስ፣ በነገራችን ላይ ጥቃት በተፈጸመባቸው አካባቢዎች የመዝናኛ ስፍራዎች ላይ ከሚሰሩት ሰዎች መካከል አብዛኞቹ ኢትዮጵያውያን ናቸው የሚል መረጃ አለን። እንደውም ከተጠቃሚዎቹ መካከል እንደዚሁ ኢትዮጵያውያን ይገኙበታል። እስካሁን ድረስ ያላችሁ መረጃ አለ? በኢትዮጵያውያን ላይ የደረሰ ጉዳት አለ? አቶ ሰለሞን፣ አሁን ከአንተ ጋር ከመነጋገር ከጥቂት ደቂቃ በፊት ሶማሊያ ሞቃዲሾ ከሚገኘ የፌዴሬ አምባሳደር አምባሳደር ጀማል ጋር መነጋገር እድሉ ነበረኝ እና በዚህ ጥቃት ጉዳት የደረሰበት አንድም ኢትዮጵያዊ የለም። ይህን ያለ መረጃ በህይወትም በአካልም ምንም ጉዳት የደረሰበት የለም ነው የሚሉኝ። ህይወት ያጣም ጉዳት የደረሰበትም አንድም ኢትዮጵያዊ የለም። በነገራችን ላይ ወደ ሞቃዲሾም ደውዬ አምባሳደር ጀማሉዲን ሙስጠፋን ለማነጋገር ሞክሬ ነበር መኪና እየነዱ መሆናቸውንና ጥቂት ቆየት ብዬ እንድደውልላቸው ከነገሩኝ በኋላ መልሼ ደጋግሜ ብሞክርም አላገኘኋቸውም። ለነገሩ አምባሳደሩ ለምን የሆነ ራሳቸው ያሽከረከሩ የነበረው ልጠይቃቸውም ሐሳብ ነበረኝ። ለማንኛውም ወደ ዘገባው ልመለስ። በተባለው ከጸና ከአዲስ አበባ የሰማሁት ዜና ለብዙ ኢትዮጵያውያን ቤተሰቦች በጎ እንደሚሆን እገምታለሁ። በሌላ በኩል ደግሞ ሞቃዲሾ የሚገኘው የዩናይትድ ስቴትስ ልዑክ ዛሬ ባወጣው መግለጫ እጅግ ኋላ ቀርና አረመኔያዊ ወይም ባርባሪክ ሲል የጠራውን አድራጎት ዋሽንግተን እጅግ በብርቱ እንደምታወግዝ አስታውቋል። ለተገደሉት ቤተሰቦችና ወዳጆች ሐዘኑን ገልጿል። የቆሰሉትም ፈጥነው እንዲድኑ ተመኝቷል። ረመዳን የመንፈሳዊ ንስሐና የበረታ ጥሞና ጊዜ መሆኑ ይህንን ጥቃት ይበልጥ የክፉዎች አድራጎት ያደርገዋል ብሏል መግለጫው። ዩናይትድ ስቴትስ ከሶማሊያ ሕዝብና መንግሥት ጋር ያላትን የማይታጠፍ አጋርነት እየገለጸች አልሻባብን ድል ለመንሳት ከሶማሊያ ባለሥልጣናትና ከጸጥታ ኃይሎቿ ጋር መሥራቷን ትቀጥላለች ሲል መግለጫው መልእክቱን ደምድሟል። የሆዳን ወረዳ ፖሊስ አዛዥ ሻለቃ አብዲፈታህ በሽር አሊ ለቪኦኤ በሰጡት ቃል ሁከትና አመፁን ለመጨረሻ ጊዜ ጭጭ ያሰኙት የዳናብ ኃይሎች ሙሉን ሌሊት ከዘለቀው ሽብር በኋላ ጥቃት የከፈቱት ከማለዳው 12 ሰዓት ላይ እንደነበረ ተናግረዋል።